ወደ ቃሉ በቀጥታ እንሄዳለን ያነበብኩላችሁ ክፍል ማርቆስ 8 ከ22 እስከ 26 ላይ የተመሰረተ መልእክት ነው። የመልእክቴ ርዕስ በክርስቶስ የተፈወሰው እውር የሚል ነው። እና እዚህ ቤተሳይዳ ወደ ተባለው ቦታ ጌታ ኢየሱስና ደቀ መዛሙርቱ መጡ። ሀሳቡ የተያዘው አራት ሺውን ሰዎች በሰባት እንጀራ ጌታ ከመገበ በኋላ ሰዎቹን አሰናብቶ ወደ ማዶ ተሻገረ። ልክ ቤተሳይዳ ነው የመጡት። እና በመሀል በእርግጥ ጥያቄና መልስ እንደነበረ ቅድም ከንባቡ አዳምጣችኋል። እና አራት ሺዎቹ ሰዎች በተአምር ከመመገባቸው እውነት የጌታን ርኅራኄ ነው ያየኑ ጌታ ለእያንዳንዳችን የሚራራ የሚምር አምላክ እንደሆነ ማስተዋል በጣም አስፈላጊ ነው። እና ልክ ወደ ማዶ ወደ ባህሩ ሌላ ማዶ ከሄደ በኋላ ጌታ ኢየሱስ ክርስቶስ ያደረገውን ነው የምናየው። ግን በሄደበት ቦታ ጌታ አገልግሎቱና ስራው ምን ነበረ? ለሰዎች ወንጌልን ማካፈል፣ የሚድኑበትን መንገድ መናገር እና ሰዎች እንዲድኑ የራሱን ኃይልና ስልጣን በደህንነት በኩል ማሳየት ነበረ እና የጌታ አገልግሎት የወንጌልን ቃል እያስተማረ ተአምራትን እያደረገ መዞር ነበር እና እዚህ ጋር የምናየው ዛሬ ተአምር ነው። እውሩ ሰው ተፈውሷል። የመጽሐፍ ቅዱስን ተአምራት ከዚህም በፊት ተናግሬበት አውቃለሁ። ተአምር የሚባለው ነገር አንድ ተፈጥሯዊ በተፈጥሮ ሊሆን የማይችል ነገርን ማድረግ ማለት ነው። ተአምር ወይም በተፈጥሮ ሊከናወን የማይችልን ነገር ከተፈጥሮ ሕግጋት ውጭ፣ ከሰው ችሎታ ውጭ በሆነ መንገድ እንዲከናወንና እንዲደረግ ማድረግ ነው። እውር በሰው ችሎታና በሰው ኃይል ሊፈወስ አይችልም። ሊድን አይችልም። አሁን በረቀቀው የቴክኖሎጂ ዘመንም ውስጥ እንኳን እያለን እውርን የሚያድን ነገር እስካሁን አልተገኘም። በእርግጥ እውሮች በየተለያየ መንገድ እንዲያዩ ወይም የማየት ስሜት እንዲኖራቸው የማድረግ አንዳንድ እንቅስቃሴዎች አሉ። ግን ዋይድ፣ በጣም ሰፊ በሆነ እስኬል ደረጃ በተግባራዊ በሆነ መንገድ መርዳት ግን አልተቻለም። ስለዚህ የዚህ ሰውዬ ፈውስ ተአምር ነው፣ እና ተአምር አንድ የሚናገረው ነገር አለ በመጽሐፍ ቅዱስ ውስጥ ሰው የማይችለውን ነገር እግዚአብሔር እንደሚችል እንደሚያደርግ፣ ጌታ ኢየሱስ ክርስቶስ ማድረግ ይችል እንደነበረ እና ከሱ ችሎታና ከሱ ቁጥጥር ውጭ የሆነ ነገር እንደሌለ የሚያስረዳ ነገር ነው። በነገራችን ላይ እዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 31ን ለመጥቀስ ሞክር ያለው እንደ አጋጣሚ ፓስተርም ጠዋት እዚህ ሲጠቅሰው ነበረ እና ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ አንድ በጣም አስደናቂ ነገር ተጽፎ ታያላችሁ። ነገሩ የመጽሐፍ ቅዱስን የምታጠኑ ቢሆን ለትምህርት በትምህርት ደረጃ ማለት ነው። የዮሐንስ ወንጌል አጠቃላይ ሀሳብ ያለው ቁጥር 31 ላይ ነው። እና ምን ተብሎ ይታወቃል? የዮሐንስ ወንጌል ጭምቅ ጭምቅ ያለ ሀሳብ ያለበት ቦታ ነው ተብሎ ይታወቃል። እና ቁጥር 30ና 31ን ላንብብላችሁ። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት ምልክት የሚባለው ተአምር ነው። በእንግሊዝኛ በሳይን ነው የሚለው በግሪክም በእንግሊዝኛም ሳይን እና ሚራክል አንድ አይነት ናቸው። እና ተአምር የሚለውን ለመግለጽ የተጠቀሰ ቃል ነው። እና በደቀ መዛሙርቱ ፊት ብዙ በዚህ መጽሐፍ ያልተጻፉ ብዙ ተአምራቶችን አድርጓል። ግን ቁጥር 31 ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ተመልከቱ። ነገር ግን ኢየሱስ እርሱ ክርስቶስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ብሎ ነው ዮሐንስ የተናገረው። እና ዮሐንስ ወንጌል ውስጥ ብዙ ተአምሮች አታዩም። ሰባት ተአምሮች ብቻ ናቸው ያሉት። እነዚህ ሰባቱ ተአምሮች በዓላማ ነው ተጨምቀው ተመርጠው የተመዘገቡት ዮሐንስ ወንጌል ላይ እና ዮሐንስ እንደሚለው ኢየሱስ ማን ነው የሚለውን ጥያቄ ለመመለስ የሚጠቁሙ ተአምራት ናቸው ነው የሚለው ኢየሱስ እሱ ክርስቶስ፣ አንደኛ እሱ የእግዚአብሔር ልጅ ሁለተኛ እንደሆነ እናንተ እንድታምኑ። እሱ ማን ነው? የእግዚአብሔር ልጅ ነው፣ ክርስቶስ ነው፣ መሲህ ነው፣ አዳኝ ነው። ይህንን እንድታምኑ ነው። የማመናችሁ ውጤት ደግሞ ምንድን ነው የሚለውን ሲገልጠው አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ነው ብሎ ይናገራል እና በጣም አስደናቂ ነገር ነው። መጽሐፍ ቅዱስ ላይ የተጻፉ ተአምሮች ሁሉ እንደዚህ አይነት ዓላማ አላቸው። እኛ እግዚአብሔር ማን እንደሆነ ምን መስራት እንደሚችል እንድናይ እንድናምን እና ያንን በማመን ደግሞ የሚመጣውን ውጤት በሕይወታችን እንድንደሰትበትና በዘላለም መንግስትም ደግሞ የተጻፉ ሰዎች እንድንሆን ማድረግ ነው። እንግዲህ እዚህ ጋር ያለው የውሩም ተአምር ይህንኑ የሚያሳይ ነገር እንደሆነ ልክ እንደ መግቢያ ልገልጽላችሁ ፈልጌ ነው ይህን የተናገርኩትና በመጀመሪያ ታዲያ ወደ መልእክቴ ስመጣ የመጀመሪያው ነገር እውርነትና ምልክትነቱ የሚለውን ጥቂት መግለጥ እፈልጋለሁ። እንደምታዩት ቁጥር 22 ላይ ወደ ቤተሳይዳ መጡ እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከመንደር ውጪ አወጣው፣ ብሎ በአይኑም ተፍቶበት፣ እጁንም ጭኖበት አንዳች ተያለህን ብሎ ጠየቀው። ታሪኩ ይቀጥላል እንደዛ እያለ እና እውርነት ምንድን ነው? ምልክትነት ውስጥ ምንድን ነው? በመጽሐፍ ቅዱስ ላይ የሚለውን ስንመለከት ሶስት ነገሮች እዚህ ጋር እንድንረዳ ፈልጊያለሁ። የመጀመሪያው እውርነት ከአካለ ስንኩልነት አንዱ ነው። እውር ከሆናችሁ አካለ ስንኩል ነው የምትባሉት፣ እና ምናልባት መኪና መንዳት አትችሉም እንጂ የዚህ አካለ ስንኩል ባጅ ይሰጣችኋል ማለት ነው፣ ልክ እንደ ማንኛውም አካለ ስንኩል እና ከአካለ ስንኩልነት አንዱ ነው ግን እውርነት ትልቅ ጉዳትና የውጭውን ዓለም ማየት አለመቻል ነው። እንደምታውቁት እውር ከሆናችሁ ሁሉ ነገር ለእናንተ ጨለማ ነው። ዓይናችሁን ጨፍናችሁ እውርነት ምን ማለት እንደሆነ ፊል ልታደርጉ ትችላላችሁ። በእርግጥ የእኛ ዓይናችን መጨፈን ሾርት ለአጭር ጊዜ ነው የሚሆነው፣ ግን ትልቅ ጉዳት ነው። እውርነት በማንኛውም ብሔረሰብ እና በማንኛውም አገር እውርነት ጎጂ እንደሆነ ነው የሚናገረው የሚናገረው። ኢትዮጵያም ውስጥ ብትሄዱ ሌላም ዓለም ብትሄዱ እና እውርነት ከቀሪው ዓለም ጋራ የምንገናኝበት ትልቁን የሰውነታችንን ክፍል ማጣት ማለት ነው እና ምን ተብሎ ይታወቃል? ዓይን የህይወት መብራት ነው ተብሎ ይታወቃል። እውነት ነው፣ የህይወታችን መብራት ጨለመ ማለት ነው እውሮች ከሆነን። እውር የሚሆነውን ነገር መናገርና ማወቅ ባለመቻሉ ህይወቱ ሁልጊዜ በአደጋ ላይ ነው። እውርነት ማለት ሁልጊዜ በአደጋ ላይ መሆን ማለት ነው። በእርግጥ አንዳንድ እውሮች በጣም አክቲቮች ናቸው። በዱላ ራሳቸውን ለመምራት ይሞክራሉ። ግን ከአደጋ ራሳቸውን መከላከል የሚችሉበት የማየት ኃይል ስለሌላቸው ሁል ጊዜ በአደጋ ውስጥ ነው ያሉት ማለት ነው። በጣም ትዕቢተኛ የሆኑ ውሮች አጋጥመውኝ ያውቃሉ። እኔ ዩኒቨርሲቲ ድሮ በገባሁበት ጊዜ አንዳንድ ውሮ ነው ዩኒቨርሲቲ የገቡ ሰዎች ወደ ጫካ ውስጥ በዱላቸው እየሄዱ ወደ ጫካ ወደ እንጨት ወይም ወደ ገደል ሲሄዱ አይተን እባክ ወደ መንገድ ላሳይህ ስንላቸው ኖ ኖ ኖ አዲስ ነህ መሰለ ምናምን ብለው የቀለዱብን ጊዜ አስታውሳለሁ። ይሄ የአጠቃላይ መንፈሳዊ ውርነት ምን ያህል ትቢትን እንደሚያሳድር የሚያሳይ ነገር ነው። ግን በአደጋ ላይ ናቸው እውሮች። እውርነት የጨለማ ህይወትን መኖርን የሚያሳይ ነገር ነው። እውርን በማንኛውም መንገድ ሊረዳ የሚችል እውርነትን ሊያስለቅቅ የሚችል ተፈጥሯዊና ስጋዊ የሰዎች ችሎታ የለም። ራሳቸውን መፈወስ አይችሉም። ሌላም ማንም ሰው ቢያዝንላቸው ሊፈውሳቸው አይችልም። እውር እውር ነው። ማንም ሊረዳው አይችልም። መምራት እንችላለን፣ ግን አይናቸውን መክፈት ማንም ሰው አይችልም። እና ይህንን በአጠቃላይ መንገድ መረዳት በጣም ጥሩ ነው። ሁለተኛ ግን ስጋዊ እውርነት የመንፈሳዊ እውርነት ምልክት መሆኑን ማወቅ በጣም አስፈላጊ ነው። መጽሐፍ ቅዱስ ቅድም እንዳልኩት እያንዳንዱ ተአምር የራሱን የቻለ መንፈሳዊ ምስጢር እና መንፈሳዊ ትምህርቶች አሉት እና መንፈሳዊ መታወር በመንፈሳዊ ጨለማ ውስጥ መኖር ማለት ነው። መንፈሳዊ ይሄ ስጋዊ እውርነት የመንፈሳዊ እውርነት አንድና በጣም አስደናቂ የሆነ ማብራሪያ ወይም ማሳያ ነው። እውር የሆነ ሰው መንፈሳዊ እውር የሆነ ሰው የህይወትን ትርጉምና አላማ በፍጹም አያውቅም። የሚጠቅመውንና የማይጠቅመውን ነገር አያውቅም። የሚያደርገው ነገር የሚያስከትለውን ውጤት አያውቅም። መንፈሳዊ እውር የሆነ ሰው መንፈሳዊ እውር የሆነ ሰው ከእግዚአብሔር ጋር በብርሃን መመላለስ አይችልም። መንፈሳዊ እውር የሆነ ሰው የሰማውና ያየው ነገር ሁሉ የሚጠቅም ይመስለዋል። በአጠቃላይ የመለየት ስልጣን ነገሮችን እውነትን ከውሸት የመለየት ኃይልና ችሎታ በውስጡ አይኖረውም ማለት ነው። መንፈሳዊ እውርነት በእርግጥ አብሮን የተወለደ ነገር ነው። አንዳንድ ሰዎች መንፈሳዊ እውርነት ካለመማር የሚመጣ ነገር ነው፣ ካለማወቅ የሚመጣ ነገር ነው፣ ወይም ደግሞ የተወሰነ አገርና ባህል ውስጥ ከማደግ የሚመጣ ነገር ነው ይላሉ። ይሄ በሙሉ የውሸት ፍልስፍና ነው። መንፈሳዊ እውርነት አብሮን የተወለደ ነገር ነው። በክርስቶስ ኢየሱስ አዲስ ሕይወት ካላገኘን ሁላችንም በመንፈሳዊ እውርነት እንቀጥላለን። መጨረሻችንም ስቃይና የዘላለም ሞት ይሆናል እና ይሄ ሥጋዊ እውርነት የመንፈሳዊ እውርነት ምልክት እንደሆነ እንድናስብ እንድናስተውል ያስፈልጋል። ግን በሶስተኛ ደረጃ ይህንን እውርነትና ምልክቱ የሚለውን በምናገርበት ጊዜ ማሳሰብ የምወደው አለማመን የሚባለው ነገር በመጽሐፍ ቅዱስ ውስጥ የተገለጠው አለማመንም፣ ኃጢአተኝነትም መንፈሳዊ እውርነት ሆኖ ነው። በእርግጥ አለማመንና ይሄ ኃጢአተኝነት በኃጢአት ህይወት ውስጥ የጌታን ምሕረት ሳይቀበሉ መኖር መንፈሳዊ ውርነት ነው እና መንፈሳዊ ውር ከመሆኑም ባሻገር ደግሞ ህይወታችንን ሰይጣን እንዲቆጣጠረውና የሰይጣን አደገኛ ገዥነት በህይወታችን ላይ እንዲሰለጥን የሚያደርግ ነገር ነው። አሁን ይህንም በተመለከተ ጥሩ የመጽሐፍ ቅዱስ ማስረጃ ጥቅስ የሁለተኛ ቆሮንቶስ ምዕራፍ አራት ላይ ያለው ቃል ነው። ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር አራት ላይ እንደዚህ ብሎ ይናገራል ሐዋርያው ጳውሎስ። ከቁጥር አንድ ጀምሮ ላንብብላችሁ። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም የእግዚአብሔርንም ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን ብሎ ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው። ለነሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ልብ አሳወረ ብሎ ይናገራል። በጣም የሚገርም እውነተኛ ጥቅስ ነው። እንደምታዩት ሰዎችን ሁሉ ያሉበትን ሁኔታ የሚያሳይ ነው። ቁጥር አራት ለነሱም ይላል፣ በጨለማ ውስጥ ላሉት የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የማያምኑትን ሰዎች የዚህ ዓለም አምላክ ሰይጣን በኃጢአተኝነታቸው ምክንያት ከመወለዳቸው ጀምሮ በኃጢአት ውስጥ ባለማመን ውስጥ በመወለዳቸው የዚህ ዓለም አምላክ ሰይጣን ነው እሱ ልባቸውንና ሐሳባቸውን የእንግሊዝኛውና የግሪኩ የሚናገረው ልባቸውን ነው፣ አይምሯቸውን ነው፣ ነፍሳቸውን ማለት ነው። እውር አድርጎታል። እውነትን ከውሸት እንዳይለዩ ክህደት ትክክል እንዲመስላት እንዲመስላቸው ዘመናዊው ይሄ የፖፕላር ካልቸር ትክክል ነው ብለው እንዲያስቡ በጣም የማያልቅና አሰቃቂ ወደሆነ የሕይወት ምስቅልቅል ውስጥ እንዲሄዱ ልባቸውን ምን አደረገው ነው የሚለው አሳወረው ነው የሚለው በክርስቲያን ሰርክልም ውስጥ እንኳን ያሉትን አሁን ባለው ዘመናዊ እንቅስቃሴ አማካኝነት ልባቸውን ሰይጣን አሳውሮ ሁልጊዜ ተአምርና አንዳንድ እግዚአብሔራዊ ነው ተብለው የሚነገሩ ግን ያልሆኑ ነገሮችን እንዲከተሉ ሰይጣን እየተጫወተ እየተጫወተባቸው ይገኛል። መንፈሳዊ እውርነት። ጌታ ኢየሱስ ክርስቶስ መንፈሳዊ እውርነትን ሲናገር ዮሐንስ ወንጌል ምዕራፍ 3 ላይ አሁንም ባነብላችሁ ጥሩ ነው። አንዳንድ ጥያቄ በልባችሁ ቢኖር ለምሳሌ ሰዎች ለምንድን ነው ኃጢአትን የሚወዱት? ኃጢአትን ኃጢአተኝነትን ሁል ጊዜ የሚፈልጉት የሚል ጥያቄ ብትጠይቁ፣ እዚህ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ኒቆዲሞስ ከተባለው የካህናት አለቃ ጋር ውይይት ሲያደርግ ነበር። ኒቆዲሞስ በሌሊት መጥቶ አንተ ከእግዚአብሔር እንደመጣህ እናውቃለን፣ ምክንያቱም የምትሰራቸው ነገሮች መስራት የሚችል ሰው ከእግዚአብሔር ያልሆነ ወይም ራሱ እግዚአብሔር ያልሆነ ካልሆነ በስተቀር ማንም ሰው ሊሰራቸው አይችልም። እኔ የሃይማኖት ሰው ነኝ ግን አንተ የምትሰራው ነገር የሚደንቅ ነው ብሎ ሲያነጋግረው የመደምደሚያው አካባቢ ጌታ ኢየሱስ የተናገረው ነገር የሚገርም ነው። ቁጥር 19 ላይ እንደዚህ አለው ጌታ ኢየሱስ ክርስቶስ እንደዚህ አለው፣ በእሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ብሎ ተናገረ። ሁለት አይነት ሰዎች አሉ አለ ጌታ ኢየሱስ። ብርሃንን የማይወዱ ሰዎች አሉ፣ በጨለማ ውስጥ በእውርነት ውስጥ በመንፈሳዊ ውርነት ውስጥ መንፈሳዊ ውርነትን የሙጥኝ ብለው መቀጠል የሚፈልጉ ሰዎች አሉ። መንፈሳዊ ውርነት በጣም አሰቃቂ እና መጥፎ ውጤት እንዳለው ደግሞ እግዚአብሔር የገለጠላቸው ወደ ብርሃን ይመጣሉ። እና ብዙ ሰዎች ከብርሃን ይልቅ ጨለማን ወደው የሚመላለሱበት ምክንያት እውርነት ውስጥ ስላሉ ነው፣ መንፈሳዊ እውርነት። ስለዚህ እውርነት ምልክት እንደሆነ ምሳሌ እንደሆነ በእርግጥ እዚህ ጋር ያለው እውር በትክክል እና በእውነት በጌታ በኢየሱስ ክርስቶስ ተፈውሷል፣ እግዚአብሔር ይመስገን እና ይህንን በመጀመሪያ ደረጃ እንድናይ እፈልጋለሁ። እና ይህንን ካየን በኋላ በሁለተኛ ደረጃ እንድናስተውል የምፈልገው እውሩ ሰውዬ ወደ ክርስቶስ መመራቱን ነው። አሁን ርዕሱን እንደምታዩት እውሩ ወደ ክርስቶስ ተመራ። ቅድም አንዳንድ ነገር ለመጥቀስ ሞክሪያለሁ። እውሮች ራሳቸውን አይረዱም። ራሳቸውን መምራት አይችሉም። የሆነ ነገር ሊሰጣቸው ያስፈልጋል፣ ወይም ደግሞ የሚመሯቸው ሰዎች ሊኖሩ ይገባል። እንግሊዝ ሀገር ውሾች የሚመሯቸው እውሮች አሉ። እዚህም ሀገር የሰለጠኑ ውሾች ወይም ሰዎች ወይም ደግሞ የተወሰነ ደረጃ በእንጨት ወይም በስቲክ የሚመሩ ሰዎች አሉ። ምክንያቱም እውሮች ራሳቸውን መምራት አይችሉም እንደ ማንኛውም ሰው ራሳቸውን መርዳት አይችሉምና እና ይህም ሰውዬ በሰዎች ተመርቶ ነው የመጣው። የሚገርም ነው። የቤተሳይዳ ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ እየመሩ አመጡት እና ወደ ጌታ ወደ ኢየሱስ ክርስቶስ ተመርቶ መጣ። እነዚህ የቤተ ሳይዳ ሰዎች መምራት ብቻ አይደለም፣ በእርግጥ ደግነት ነው እያደረጉ ያሉት። ወደ ጌታ ወደ ኢየሱስ ክርስቶስ ካመጡት በኋላ ቁጥር ሃያ ሁለትን እንደምታዩት እውርም አመጡለት፣ እንዲዳስሰውም ለመኑት ብለው ይናገራል። እነዚህ ሰዎች ወደ ጌታ ለምን አመጡት የሚልን ጥያቄ ጠይቅ ያለው እንደምታዩት ወደ ጌታ ይሄንን ሰውዬ ያመጡበት ምክንያት ብዙ ምክንያት ሊሆን ይችላል። ዘመዳቸው ስለሆነ ሊሆን ይችላል፣ ወይም ደግሞ ርኅራሄ ስላላቸው ሊሆን ይችላል። ግን ከምክንያቶች ሁሉ መሠረታዊ ምክንያት ብዬ እኔ የምናገረው ስለ ጌታ ችሎታ፣ ስለ ጌታ የመዳሰስ ውጤት፣ ስለ ጌታ ደግነት፣ ስለ ጌታ ኢየሱስ ጸሎት ሰሚ መሆን የሰሙና ያመኑ ሰዎች እንደሆኑ አምናለሁ። ማንም ሰው ማንንም ችግረኛ ወደ ጌታ ወደ ኢየሱስ ክርስቶስ ለማምጣት የሚነሳበት ርኅራሄ ሊኖረው ቢችልም እንኳን ግን ጌታ ኢየሱስ ምን ማድረግ እንደሚችል ማመን አለበት። እነዚህ ሰዎች ስለ ጌታ ኢየሱስ በደንብ ግንዛቤ የነበራቸው ሰዎች እንደሆነ እንደነበሩ ማስተዋል አለብን። ይህንን መልእክት ሳዘጋጅ እኔ አንዳንድ መሰረታዊ መርሆች ከመልእክቱም ውስጥ እንድናይ ፈልጌያለሁ ምንድን ነው መሰላችሁ? እዚህ ውስጥ ያለው መርሆ ሰዎች ሰዎችን ወደ ክርስቶስ የሚያመጡበት ምክንያት በክርስቶስ ኢየሱስ አማኞች በመሆናቸው ብቻ ነው። በክርስቶስ የማያምኑ ሰዎች ሰዎችን ወደ ክርስቶስ ሊያመጡ አይችሉም። ስለዚህ ስለ ጌታ ምህረት፣ ስለ ጌታ ቸርነት እና ጌታ ኢየሱስ ክርስቶስ ወደ ምድር የመጣበትን ዓላማ ሁሉ የተገነዘቡና ያወቁ ሰዎች እንደነበሩ አምናለሁ በጌታ ላይ ተማምነው ነበር። ጸሎቱን ሲጸልዩ እባክህ ይሄንን ሰውዬ በእጆችህ ዳሰው፣ ከዚህ በፊት የዳሰስካቸው ሰዎች ለውጥ እንዳገኙ ሰምተናል፣ ወይም የዳሰሱ ሰዎች፣ ስለዚህ እጆችህን ዘርግተህ ብትዳስሰው በዚህም ሰው ውስጥ ለውጥ ይመጣል የሚል እምነት የነበራቸው ሰዎች እንደነበሩ ማስተዋል ያስፈልጋል። በእርግጥ ይህንን ስናገር ታዲያኔ እዚህ ጋ መርሆ እናያለን። ወደ ጌታ ወደ ኢየሱስ ክርስቶስ ሰዎች የሚመጡባቸው ልዩ ልዩ መንገዶች እንዳሉ እና ይሄ ለወደፊት ሕይወታችን ምናልባት እግዚአብሔር ልባችንን ነክቶ ሰዎችን ለመርዳት የሚያነሳሳን ሰዎች ሆነን ከተገኘን፣ እነዚህም መርሆች ማወቅ በጣም ጥሩ ነው። የሰዎች ርኅራሄ በተለይ የአማኞች ርኅራሄ ሰዎችን ወደ ክርስቶስ የማምጣት አንድ መንገድ ነው። እግዚአብሔር እኛን ነው የሚጠቀመው። በእኛ ተጠቅሞ ሰዎችን ወደ እሱ ያመጣል። ራሱ እግዚአብሔር። እግዚአብሔር ይመስገን። የሰዎች እምነት የሰዎች ምስክርነት እኛ ክርስቲያኖች መሆናችንን ሲያዩ ኃጢአትን እንደ ኃጢአተኞች አለማድረጋችንን፣ ኃጢአትን መጽየፋችንን፣ ከኃጢአት መራቃችንን ሲያዩ ጥያቄ የሚሆንባቸው ሰዎች ለምን እንደኛ አትሆኑም ብለው ሲናገሩ፣ ኖ እኔ የክርስቶስ ተከታይ ነኝ ብለም መናገራችን ሰዎችን ያነሳሳቸውና ወደ ጌታ ወደ ኢየሱስ ክርስቶስ ያመጣቸዋል። ዛሬ ጠዋት አንድ በጣም አሰቃቂ የነበረ ወንጀለኛ በ1918 ዓ.ም በጃፓን ሀገር ውስጥ ለፍርድ እየቀረበ ያለ ወንጀለኛ ሚሽነሪዎች ሄደው ስለ ጌታ ኢየሱስ ክርስቶስና አዲስ ኪዳንን እንደሰጡት አንብቦ ልቡ ተነክቶ በጌታ በኢየሱስ ክርስቶስ እንዳመነ እና ሊሞት ሲል ምን ብሎ ነው የጻፈው? እኔ ሚሽነሪው የማጽናናት ቃል ያው ተገሎ ሊሞት ሲል ሲጽፍለት እኔ አሁን በወንጀሌ የሚገባኝን ነው የማገኘው። በምድር ላይ ግን ከማንም ሰው ይልቅ በጣም ደስተኛ ነኝ፣ ምክንያቱም ኢየሱስ ክርስቶስ እኔን ኃጢአተኛውን፣ ድሮ በጣም አሰቃቂ ኃጢአተኛ የነበርኩትን በአስደናቂ ኃይሉና ስልጣኑ ነክቶ ለውጦኛል። ሰዎች ሁሉ እንደዚህ አይነት ዜና ሊሰሙ ይገባቸዋል። እኛ የመለወጡን ስራ እኛ አይደለንም የምንሰራ የመለወጡን ስራ የመዳሰሱን ስራ የመንካቱን ስራ የሚሰራው ጌታ ኢየሱስ ነው። እኛ ግን ሰዎችን ወደ ክርስቶስ አምጥተን እባክህ ዳሰው፣ እባክህ ንካቸው፣ ከዚህ ችግር ውስጥ ከዚህ ሊወጡበት ከማይችሉት ጨለማ አውጣቸው ብለን ሰዎችን ማምጣት የሚገባን እኛ ነን። በእርግጥ ለሰዎች ጸሎት መጸለይ እንችላለን። የምንጸልየው ጸሎት ሰዎች ወደ ጌታ እንዲመጡ ያደርጋቸዋል። የሰዎች ምክር የሰዎች ስብከት ቤተ ክርስቲያን ውስጥ የሚሰጠው የስብከት አገልግሎት ጌታ ኢየሱስ እንደሚያድን እኔ ወይም ማንም ሰው ሳይሆን ጌታ ኢየሱስ እንደሚያድን የሚናገር ከሆነ ሰዎች በእውነት በጌታ በኢየሱስ ክርስቶስ የማዳን ኃይል ተነክተው ይድናሉ እና አንዳንድ ሰዎች በቤተሰባቸው ሕይወት ውስጥ ቤተሰቦቻቸው ክርስቲያኖች በመሆናቸው አንድ ሰው በቤተሰብ ውስጥ በመለወጡ ምክንያት ሰዎች ወደ ክርስቶስ ኢየሱስ የሚመጡበት መንገድ ሆኖ በምድር ላይ ታይቷል እና፣ በመጨረሻ ይሄኛውን ቁጥር ስናገር እውሩ ወደ ክርስቶስ በሰዎች እንደተመራ እኛም ብዙ እውሮችን ወደ ክርስቶስ ለማምጣት የምንችል ሰዎች ሆነን የጌታ መጠቀሚያዎች እንድንሆን ጌታ በእኛም ሊጠቀም እንደሚችል ማሰብና ማስተዋል እንዳለብን እንደ መርሆ ይሄ ቃል እንደሚናገር ላሳስባችሁ እፈልጋለሁ። አንዳንድ ሰዎች አሁንም ደግሜ ልናገር፣ አንዳንድ ሰዎች ሰዎችን መውሰድ የሚፈልጉት ወደ ሰዎች ነው። መጽሐፍ ቅዱስ ላይ ግን ስትመለከቱ ሰዎች በሙሉ ሰዎችን ይወስዱ የነበረው ወደ ማን ነው? ወደ ክርስቶስ ነው። እኛም መከተል ያለብን ይህንን አላማ ነው። ማንኛውንም ሰው ወደ ክርስቶስ ኢየሱስ የሚመጣበት መንገድ ነው ልንጠቁምና ልናሳይ የሚገባን ኢየሱስ ክርስቶስ ወደሱ የምናመጣውን ሰው በጸሎት ጸልየን፣ በምስክርነት መስክረን፣ ትራክት በመስጠት ተናግረን፣ ወደሱ እሱ የምናመጣውን ሰው በእውነት ይዳስሰዋል፣ ደግሞም መልካምን ነገር ያደርግለታል። ይሄ ሦስተኛው ነጥቤ ነው። ወደ ሶስተኛው ነጥቤ እሄዳለሁኝ። ተመልከቱ ቁጥር 22 ላይ፣ ወደ ቤተ ሳይዳም መጡ፣ እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከመንደር ውጪ አወጣው በዓይኑም ተፍቶበት እጅኑም ጫነበት ብሎ ይናገራል። አሁን ጌታ ኢየሱስ ክርስቶስ ለውሩ ያደረገለትን ነገር ነው ይሄ ክፍል የሚናገረው። እውርነት ምን እንደሆነ ምሳሌነቱ ምን እንደሆነ አይተናል። አሁን ጌታ ኢየሱስ ክርስቶስ ከነዛ እየመሩ ካመጡት ሰዎች እጅ ተቀብሎ አሁን የእውሩን እጅ እራሱ ይዞ እውሩን የራሱን መሪነት በመጠቀም እራሱ እየመራው ትመለከታላችሁ እና በጣም አስደናቂ እውነት ነው። ጌታ ኢየሱስ ክርስቶስ እጆቻችንን ይዞ እኛን መምራት ሲጀምር እና መሪነቱን ጌታ ኢየሱስ ክርስቶስ በእጁ ወሰደውና ከመንደር ውጪ አወጣው ነው የሚለው። እንደምታዩት ከመንደር ውጪ አወጣው የሚለውን ቃል ስትመለከቱ ቤተ ሳይዳ የምትባለው ቦታ ትንሽ መንደር እንደነበረች እና በዛ መንደር ውስጥ ያሉ ሰዎች ስለዚህ እውር እውነተኛና ትክክለኛ እውቀት እንደነበራቸው ማስተዋል ትችላላችሁ እና ከመንደሩ ውጭ ጌታ ኢየሱስ ክርስቶስ ይዞት ወጣ። አሁን ለእውሩ ያደረገውን ነገር ነው እየተናገርኩ ያለሁት። እኛም አንዳንድ ችግረኞችን ወደ ጌታ ኢየሱስ ክርስቶስ ስናመጣ ከእጃችን ይቀበልና እሱ መሪነቱን ይወስዳል። ከዛ በኋላ በሕይወታቸው የሚያስፈልገውን ነገር እሱ በመለኮታዊ ስልጣኑ ያደርግላቸዋል። ይህንን ሰው ለብቻ ወሰደው። ከሰዎች ጫጫታ ከሰዎች ግርግር ለብቻው ለየውና፣ ከራሱ ጋራ ቀጥሎም ደግሞ በእሱ ውስጥ እንዲሆን የሚችልበትን ሁኔታ ሊያደርግለት እንደጀመረ ነው የምትመለከቱት። በእርግጥ በጣም አስደናቂ ነው። ጌታ ኢየሱስ ክርስቶስ ይህንን ሰውዬ ተቀብሎ በእጁ እየመራው ሲወስደው እናንተ አንዳንድ ነገር መገመት ትችላላችሁ። እኔ እንደምገምተው እኔ እንደገመትኩት በግሉ አነጋግሮታል። ጌታ ኢየሱስ እኛን ሊያነጋግረን ይፈልጋል። ይህንን ሰውዬ በደንብ አነጋግሮታል። ምን እንደሚፈልግ እውርነት ምን ያህል እንደጎዳው፣ ለስንት ዓመታት እውር እንደነበረ ከመወለዱ ጀምሮ ወይም በህይወት አጋጣሚ ብቻ፣ በአጠቃላይ ጌታ ኢየሱስ ክርስቶስ ይህንን ሰውዬ በግሉ አነጋግሮታል። እምነቱንም እንዳበረታታው አምናለሁ። ስለ ጌታ ኢየሱስ ክርስቶስ መስማት አለመስማቱን እንደ ጠየቀውም እርግጠኛ ነኝ። አሁን ዝም ብሎ ጌታ ኢየሱስ ክርስቶስ እጃችሁን ከያዘ በኋላ ዝም ብሎ ምንም አይነት ውይይት ከሱ ጋር ሳታደርጉ የሚመራ አይነት ሰው አልነበረም። ያን ጊዜ ሰዎችን ያነጋግር ነበር እና በእርግጥ ጌታ ኢየሱስ ዓላማውንም የገለጸለት ይመስለኛል ደግነቱን ሊፈውሰው ፈቃደኛ እንደሆነ፣ ሊፈውሰው ሙሉ ኃይል እንዳለው እና ወደ እሱ የመጣ ማንም ሰው በምንም በማንም መንገድ ይምጣ ወደ እሱ የመጣና ከእሱ ጋር የተገናኘ ማንም ሰው ዝም ብሎ እንደማይመለስ ጌታ ኢየሱስ ክርስቶስ በግልጽ የነገረው ይመስለኛል። እና ጌታ ኢየሱስ ክርስቶስ ጋር ስትቀርቡ እንዲህ ነው የሚያደርገው። ጌታ ኢየሱስ በግላችን ያነጋግረናል። በግላችን ልባችንን ይነካል፣ ውስጣችንን ያንቀሳቅሳል። ውስጣዊ እምነቱን እንደቀሰቀሰው እና የመፈወስ የመፈወስ የማየት ተስፋ እንዳለው በደንብ በግሉ እንዳነጋገረው አምናለሁኝ። አሁንም አሁንም ደግሜ ልንገራችሁ ሰዎችን ወደ ሰዎች አይደለም መውሰድ ያለብን፣ ወደ ጌታ ወደ ኢየሱስ ክርስቶስ ነው መውሰድ ያለብን። ጌታ ኢየሱስ ክርስቶስ ጋር ስናመጣቸው ጌታ ኢየሱስ ክርስቶስ ከእጃችን ተቀብሎ የግል ጊዜ ከነሱ ጋር ይወስዳል። ሲጸልዩ አብሯቸው ይሆናል፣ ጸሎታቸውን ያስተካክልላቸዋል። ምኞታቸውን፣ ተስፋቸውን ይቀሰቅስላቸዋል። ይህንን የሚሰራ ጌታ ኢየሱስ ክርስቶስ ብቻ ነው። አሁን ቀጥሎ የምትመለከቱት ነገር ጌታ ኢየሱስ ክርስቶስ በግሉ ምን እንዳደረገው ነው እንደነካው ነው። አሁን ቃሉን ታያላችሁ እንዲህ ነው የሚለው። ወደ ከመንደር ውጪ አወጣው እና በአይኑም ጭኖበት እጁን እጁን ጭኖበት በአይኑ ተፍቶበት እጁን ጭኖበት ጥያቄ ጠየቀው እና የሚገርም ነገር ነው ዳሰው ብለው ነው የለመኑት አሁን አይኑን ሲዳስሰው በራሱ መንገድ ጌታ ኢየሱስ ክርስቶስ አይኑን ሲነካው ትመለከታላችሁ እና የተለየ አይነት እንቅስቃሴ ነው እዚህ ጋ ጌታ ኢየሱስ ክርስቶስ እያደረገ ያለው እና ይህንን ሳስብ ወንጌል ላይ ጌታ ኢየሱስ ክርስቶስ ከእውርነት የፈታቸውን ነፃ ያወጣቸውን ወይም ደግሞ ማየትን የሰጣቸውን ሰዎች ከመወለዱ ጀምሮ እውር የነበረውን በተለያየ መንገድ ነው የፈወሳቸው። ጌታ ኢየሱስ ክርስቶስ ለእያንዳንዳችን ልባችንን የሚነካበት ልዩ ልዩ መንገድ አለው። የማዳን ኃይሉ የማዳን ስልጣኑ የማዳን መንገዱ አንድ ነው ግን አመጣጣችን በልዩ ልዩ መንገድ ሊሆን ይችላል። አንዳንድ ሰዎች ዝም ብለው መጽሐፍ ቅዱስ አንብበው፣ አንዳንድ ሰዎች እንደዚህ አይነት ስብከት ውስጥ ቁጭ ብለው፣ አንዳንድ ሰዎች በምስክርነት ልባቸው ተነክቶ ወደ ቤተ ክርስቲያን መጥተው፣ ብቻ በተለያየ መንገድ እዚህም ጋር ይህንን እውር እየነካ ያለው በራሱ መንገድ ነው የተለያየ መንገድ፣ የተለየ ፈውስ፣ የተለየ መገናኘት። ጌታ ኢየሱስ ክርስቶስ ሰዎችን ይገናኛል እና ለዚህ ለእውር ኃይሉን የማዳን ስልጣኑን አሳየው። በእርግጥ ሰውየው ወዲያውኑን የተፈወሰው በኋላ በሚቀጥለው ርዕሴ ላይ አንዳንድ ነገሮችን እናገራለሁ። ይገርማቸዋል። ደህንነት የሚባለውንም ነገር ጌታ የሚሰጠ ልክ እንደዚሁ ነው። በግላችን በእጆቹ ይይዘናል ያነጋግረናል የልባችንን ኃጢአት ጨለማችንን የጨለማውን ችግር እንድንረዳ ልባችንን ይቀሰቅስልናል። ከዛ በኋላ መሻታችንን ንስሃችንን ያይልናል እና የኃጢአት ይቅርታን ሰጥቶ መንፈሳዊ አይኖቻችንን ያበራልናል። ደህንነት ለእኛ ጌታ ኢየሱስ ክርስቶስ የሰጠው በቀራኒው መስቀል ላይ በራሱ ስራ እንደሆነ ያሳየናል። ከዛም ደህንነትን ሰጥቶ የደህንነትን እውነት በህይወታችን እንድንኖር ያደርገናል። ግን ይህ ተአምር የሚገርም ነው። አንድ ሌላ መርሆ እንድንማርበትም የሚያሳስብ ተአምር ነው እና ወደ አራተኛው ነጥቤ እመጣና አራተኛው ነጥቤ ተናግሬ ወደ ማጠቃለያ እመጣለሁ። ጌታ ኢየሱስ ይህንን ሰውዬ ሁለት ጊዜ ነው የነካው። አሁን ቁጥር 23ን ስትመለከቱ፣ እውሩንም እጁን ይዞ ከመንደር ውጭ አወጣው። በአይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። እና የሚያስደንቅ ነገር ነው። እዚህ ጋር የሆነው ሰውየው አሻቅቦ ወደ ላይ አይኑን አነሳና ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። እና ከዛ ቀጥሎ ቁጥር 25ን ስትመለከቱ ከዚህ በኋላ ደግሞ እጁን በአይኑ ላይ እንደገና ጫነበት ጌታ ኢየሱስ። አሁን ጌታ ኢየሱስ ድጋሚ ያደረገውን ነገር ለምን ድጋሚ ያደረገውን ነገር እንዳደረገ ከዚህ ምንድን ነው የምንማረው፣ የሚለውን ነገር በመጠኑ ልገልጽላችሁ እፈልጋለሁ። አሁን ጌታ ኢየሱስ እጁን ጫነበት፣ ምራቁን ተፋበት፣ እጁን ጫነበት እና አንድ ጥያቄ ጠየቀው። ይሄን ሰውዬ በግሉ ነው፣ ተመልከቱ። ከሰዎች ራቅ አድርጎት ነው፣ ለብቻው ነው ጌታ ኢየሱስ የሚያነጋግረው። እና ሰውዬውን አንዳች ታያለህ ወይ ብሎ ጠየቀው። እና ይሄ ጥያቄ ራሱ በጣም አስደናቂ ጥያቄ ነው፣ ምክንያቱም በጌታ በኢየሱስ ክርስቶስ ሙሉ እውቀት ላይ የተመሰረተ ነው። ጌታ ኢየሱስ ክርስቶስ እውነተኛ ጌታ ነው። ይገርማችኋል፣ ያልገባንን ነገር ሳይገባን ገብቷችኋል። ኦኬ በቃ እናንተ ደህና ነው ያላችሁት ሂዱ ብሎ አይለቀንም። ኦ ገብቶሃል ቢሎ ሲናገር አታውም። ጠየቀውና ለጠየቀው ጥያቄ መጀመሪያ ጥያቄው ራሱ በሙሉ እውቀቱ ላይ የተመሰረተ ነው። ይሄ ሰውዬ በትክክል አጥርቶ አላየም። ስለዚህ ድጋሚ መነካት ያስፈልገዋል። ግን ድጋሚ ለመነካት ድጋሚ መነካት እንደሚያስፈልገው ራሱን ጠይቄ ድጋሚ ነካዋለሁ ብሎ የወሰነ ይመስለኛል። እና ለሁለተኛ ጊዜ መነካት እንደሚያስፈልገው ጥያቄው አሳይቷል። የጌታ ኢየሱስ ክርስቶስ ጥያቄ እና የእውሩ መልስ እና አንዳንድ ሰዎች ጌታ ኢየሱስ ክርስቶስ ደግሞ ደግሞ ደግሞ ሊነካቸው ያስፈልጋል በደንብ ክርስትና እስከሚገባቸው ድረስ እና ጌታ ኢየሱስ ክርስቶስ ደግሞ ሳይገባን ሊለቀን እንደማይፈልግ ይሄ መሰረታዊ እውነትን ያሳየናል። ግን እኔ ከሰውየው ባህሪ የምማረውም ነገር አለ። መጽሐፍ ቅዱስ ላይ ከምታደንቃቸው ሰዎች መካከል ማን ነው አንዱ ብላችሁ ብትሉኝ፣ ብዙ ሰዎችን አደንቃለሁ፣ ግን ከማደንቃቸው መካከል ይሄ ስሙ ያልተጠቀሰው ሰውዬ አንዱ ነው። አይነ ስውር ነው። በዚህ ዘመን እና በተለያየ ዘመን ከነበሩ ካሉም ሰዎች የተለየ አይነት ሰው ነው። ይሄ ሰውዬ ማለት ኃጢአተኛ ነው ያው በመንፈሳዊ ኃጢአተኝነት የነበረ ሰው ነው እና ጌታ ኢየሱስ ክርስቶስ እንደነካውና ማየት እንደጀመረ ሃሌሉያ አይቻለሁ፣ በቃ ሁሉ ነገር ጠርቶልኛል ብሎ ሲፈነድቅ አትመለከቱም? ጌታ ኢየሱስ ሲጠይቀው እውነቱን ነው የተናገረው። ሰዎች እንደምን ሲመላለሱ ነው አየሁ ያለው? እንደ ዛፍ ሲመላለሱ አየሁ። ይሄ ትክክለኛ አመለካከት ነው አይደለም። የጠራ አመለካከት ነው አይደለም። ሰዎች እንደ ዛፍ ሲመላለሱ አየውኝ። ሰዎች እንደ ዛፍ ነው እንደሚመላለሱት። ዛፎችስ ደግሞ ይመላለሳሉ እንዴ? ይሄዳሉ እንዴ? ይሄ ሰውዬ ገና ያልጠራለት ነገር አለ። ስለዚህ ይህንን እውነተኛ ያልገባውን ነገር ያልሆነውን ነገር ያልተገነዘበውን ነገር ተገንዝቤያለሁ፣ ሆኖልኛል፣ አይቻለሁ ብሎ ሲናገር አትመለከቱትም? እቅጩን እውነቱን የደረሰበትን ነው የተናገረው። አንዳንድ ሰዎች እኔ በጣም አዝናለሁ የማያውቁትን ነገር ሲናገሩ ትንሽ ፍንጭ ብቻ ስጧቸው፣ በመቶ አባዝተው በጣም አብዛስተው ሲናገሩ ይታወቃል ይሄ ሰው ግን የሆነውን ነገር ነው የተናገረው። ለዚህ ነው እኔ አደንቀዋለሁ ያልኩበት ምክንያት እውነቱን መናገሩ። ምናልባት ድጋሚ መነካትን ያልጠበቀ ሰው ቢሆንም እንኳን ግን ድጋሚ ጌታ ኢየሱስ ክርስቶስ እንዲረዳው አድርጎታል። አንዳንዶች እውነት ባለመናገራቸው ከጌታ ከኢየሱስ እጅና እርዳታ ውጭ ሆኖ ራሳቸውም በራሳቸው በራሳቸው ሀሳብ በራሳቸው ህልም፣ በራሳቸው ንግግር፣ በራሳቸው ግምት ሲመላለሱ ታያቸዋላችሁ። ብዙ ሰዎች በዚህ መንገድ ከስረዋል። ጥቂት ሲያዩ ብዙ ሰዎች ሁሉን ነገር ያዩ ይመስላቸዋል። ስለዚህ ሰውን ከዛፍ ሳይለዩ የሚኖሩ ብዙ ሰዎች ናቸው። ይሄ ሰውዬ ግን አልገባኝም፣ ያየሁት ይሄን ያህል ነው፣ ልኬ እዚህ ድረስ ነው ብሎ ተናገረ። ጌታ ኢየሱስ ክርስቶስ ድጋሚ መነካት ያስፈልገዋል ብሎ ድጋሚ ነካው። ጌታ ይመስገን፣ የጠራ መረዳት፣ የጠራ አስተያየት፣ የጠራ እይታ እንዲኖረው አደረገ። እኔ እናንተን ልለምናችሁ፣ መንፈሳዊ ነገር በደንብ ያልገባችሁ ከሆነ ጌታ ኢየሱስ ጋር ቅረቡና፣ ጌታ ሆይ፣ የገባኝ እስከዚህ ድረስ ነው፣ እባክህ እንደዛ ሰውዬ አይኖቼን ድጋሚ ነክተህ ሁሉ ነገር ግልጽ ሆኖ እንዲበራልኝ የክርስትና እምነት የራሴ ሕይወት እና ወደ ፊቴ ሁሉ በአንተ እጅ ውስጥ የተስተካከለና እውነተኛ ሆኖ እንዲራመድልኝ እፈልጋለሁና ደግመህ ደግመህ ንካኝ ብሎ ጌታን መጠየቅ በጣም አስፈላጊ ነው። ያልገባንን ነገር፣ ትክክለኛ የደረስንበትን ደረጃ መናገር ጌታ ኢየሱስ ክርስቶስን ያስደስተዋል እንጂ አያስከፋውም። ውሸትና ያልደረስንበትን ደረጃ መናገራችን ግን ጌታ ከኛ እንዲርቅ ብቻችንንና፣ ሁለተኛና ሶስተኛ መነካት በሚገባን ነገር ሳንነካ ሰው ከዛፍ ሳንለይ እንድንኖር አድርገናል። የብዙ ክርስቲያኖች ችግር በዚህ ዘመን ይሄ ነው። በእርግጥ ይህንን በተመለከተ እኔ አንድ ነገር እንደ መርሆ አሁንም ልጥልላችሁ የምፈልገው ነገር ጌታ ኢየሱስ በእውነት ወደ እሱ የምንቀርብ ከሆነ የጀመረውን ነገር በእኛ ህይወት እንደሚጨርስ ወደ እሱ ለመጡት ደግሞ ሙሉ መልስ ያለው እንደሆነ የሚያሳይ ነው። በእውነት የጀመረውን የሚጨርስ አምላክ ነው። በህይወታችን የደህንነትን እርምጃ ጀምሮ ከሆነ በእውነት ይጨርሰዋል። ያሳድገናል፣ ያበረታናል። መንፈሳዊ መገለጥ፣ መንፈሳዊ መረዳትን ይሰጠናል። ሙሉ ለሙሉ መንግሥተ ሰማይ እስከምንገባ ድረስ እኛ ታዛዦች እስከሆን ድረስ በፍጹም አይተወንም። ክብር ሁሉ ለጌታ ለኢየሱስ ሲሆን በመጨረሻ የምናገረው ምን እንማራለን ከዚህ ተአምር የሚለውን ነው። ከዚህ ተአምር ብዙ ነገሮች እንማራለን። የመጀመሪያው ነገር መናገር የምፈልግበት የምፈልገው ወደ ጌታ መምጣት ውጤት እንዳለው እንማራለን። ሰዎቹ ይህንን ሰውዬ እየመሩ አመጡት። በፍጹም አላፈሩ። ጌታ ኢየሱስ ክርስቶስ ጋር የሚመጣ ሰው ሁሉ በጌታ በኢየሱስ ተቀባይነት አግኝቶ ወደ ጥልቅና ወደ እውነተኛ የህይወት ጥያቄ መልስ ወደ ማግኘት እውነት ውስጥ ይመጣል። ወደ ጌታ መምጣት ውጤት አለው። ሞኝነት አይደለም፣ ጊዜ ማሳለፍ አይደለም፣ መባረክና መንፈሳዊ እርዳታን ማግኘት ነው። ምን እንማራለን? መንፈሳዊ እውርነታችን ይገፈፍልናል። እውነትን ከውሸት ለይተን ማየት እንቀበላለን። ኃጢአት ምን ያህል መጥፎ ውጤት ያለው ነገር እንደሆነ እንገነዘባለን። ስለዚህ ንስሐ በመግባት በጌታ በመንፈስ ቅዱስ እርዳታ ኃጢአታችን ይቅር ተብሎልን አዲስ ልብ፣ አዲስ ህይወት፣ አዲስ ተስፋ፣ አዲስ መንፈሳዊ ጉልበት እንድናገኝ ይረዳናል። ስለዚህ ወደ ጌታ መምጣት ኪሳራ እንዳይደለ እንድታስቡልኝ እፈልጋለሁ። ሌላው ወደ ጌታ መምጣት ይሄ ምን እንማራለን የሚለውን ነገር ከዚህ ተአምር ያልጠሩልን ግልጽ ያልሆኑ ነገሮችን ጌታ ደጋግሞ እያስተማረ ሊገልጥልንና ወደ መንፈሳዊ ብስለትና እድገት ውስጥ ሊያስገባን ይችላል። አንዳንድ ሰዎች የጌታን ነገር ቀስ በቀስ ነው የሚማሩት። እና ለዚህ ነው እሁድ እሁድ ሁሌ መምጣታችን ጠቃሚ ነው። አንዳንድ ነገር ስለ ጌታ እያወቅን የበለጠ እየተረዳን፣ እየበራልን እየበራልን፣ ድጋሚ ድጋሚ ጌታ እየዳሰሰን እንድንሄድ ያደርግልናል። ሌላው ጌታ የሚናገረውን ለመከተል ፈቃደኛ መሆንን ያሳየናል። ይሄ ሰውዬ ልክ እነሱ እንዳመጡት እጁን ይዞ ወደ ውጭ እንዳወጣው ትመለከታላችሁ። ጌታ ኢየሱስ ከሚመሩት ሰዎች ተቀብሎ ሲመራው አይ አንተ ለምን ትመራኛለህ? የአንተ ምሪት አያስፈልገኝም ብሎ ጌታ የሚያደርሰው ደረጃ ድረስ ይህን ጥያቄ ሳይጠይቅ ከጌታ ጋር እየተነጋገረ በጌታ እየተመራ ታዞ ሲሄድ ታያላችሁ። በመንፈሳዊ ዓለም ውስጥ የሰዎች ፈቃደኝነት በጣም አስፈላጊ ነው። አንድ ጊዜ ወንጌል ከሰማን በኋላ የጌታን ቃል ማንበብና የጌታን ቃል እንደ ቃሉ ለመኖር ማክበር ደግሞ መከተል ፈቃደኛ መሆን አለብን። ይሄ ሰውዬ ይህንንም መርሆ የሚያሳይ ምስክርነት እንዳለው ታያላችሁ። ሌላውና የመጨረሻው የምመለከተው ነገር በክርስቶስ ላይ እምነት እንዲኖረን ያሳያል። ጌታ ኢየሱስ ክርስቶስ ኃይል አለው። ማንኛውንም ሰዎች የሚያስጨንቃቸውን የሚያስቸግራቸውን፣ ጥያቄ የሆነባቸውን ነገር ለመመለስ ሙሉ ስልጣን አለው። የእውሮችን አይን የመክፈት ስልጣን አለው። ኃጢአትን ይቅር የማለት ስልጣን አለው። በማንኛውም ደዌ ችግር ላይ ስልጣን አለው። እኛ ጌታ ኢየሱስ ክርስቶስን ራሱ በሁሉ ነገር ላይ ስልጣን ያለው እንደሆነ እንድናምን ጌታ ይፈልጋል። ችግራችን ምንም ይሁን ምን በጌታ መታመን ውጤት አለው። እንቅረብ ወደ ጌታ እርዳኝ፣ ተመልከተኝ ብለን እንጠይቀው። ምንም አይነት ችግር ይኖር፣ ምንም አይነት ጥያቄ ይኖር ጌታ ኢየሱስ ሊዳስሰን፣ ሊረዳን፣ መንፈሳዊ ብልጽግና፣ እርዳታ፣ በረከትን ሊሰጠን ፈቃደኛ ነው፣ ልክ እንደዚህ እንደ ሰውዬ። ስለዚህ እባካችሁ ወደ ጌታ መምጣትን አታሳልሱ። ምንድን ነው አታሰልሱት። ሁል ጊዜ ዘወትር ወደ ጌታ ነው። አታቋርጡ ወደ ጌታ መምጣትን መጸለይን መጽሐፍ ቅዱስ ማንበብን ምንም አጭር ጊዜ ይሁን በጌታ ፊት ማድረጋችሁን አታቁሙ። እንደዛ የምታደርጉ ከሆነ የጌታን እውነተኛ ረኝነት፣ የጌታን አስደናቂ በረከት፣ የጌታን ማዳን እና መንፈሳዊ ኃይልና ጸጋ በህይወታችሁ ታያላችሁ። ጌታም ይባረካችኋል። እናንተም የእግዚአብሔር ልጆች ትባላላችሁ። እግዚአብሔር ስለ ቃሉ የተመሰገነ ይሁን።